ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ጉዞ በሚያዝያ ወር በጋምቤላ ድንበር ተሻግረው ጥቃት በማድረስ ከ200 በላይ ሰዎችን የገደሉት መለየታቸውን የኢትዮጵያ የመከላከያ ሚኒስትር ገለጹ። ወንጀለኞች በስም ዝርዝር ጭምር ለይተናል። በሌላ ዜና ደግሞ በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ከቤቶች መፍረስ ጋር በተያያዘ የሰዎች ሕይወት ጠፍቷል። በሌላ ዜና በወጣቱ የድረገጽ ጸሐፊ በፈቃዱ ኃይሉ ላይ የተመሰረተውን ክስ የሚመለከተው ፍርድ ቤት ለውሳኔ ተለዋጭ የጊዜ ቀጠሮ ሰጥቷል። በኦሮሞ ፌዴራሊስት ኮንግረስ ወጣት አባላት ላይ ለተመሰረተው የሽብር ክስ የአቃቤ ሕግን ማስረጃ አድምጧል። ዝርዝሩን ይዘናል። ቤተልሔም ጥላሁን የሶል ሬበልስ ጫማ ፋብሪካ መስራች ስለ ስራ ፈጠራ የምትለናለን። ደስ ሌሎች ዝግጅቶችንም ይዘናል። አብራችሁን አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች አጠርላሉ። የምሽቱ ዜናዎች። ጽዮን ግርማ ነኝ። በዩናይትድ ስቴትስ የሚደገፉ የሶሪያ አማጽያን ከኢራክ ጋር በሚዋሰነው ድንበር አጠገብ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ሰፈር የነበረ አነስተኛ የአውሮፕላን ማረፊያ እንደያዙ ተዘግቧል። አልቡካማል ከተማ አጠገብ ያለው ሀምዳን አውሮፕላን ማረፊያ የጽንፈኛው ቡድን ሰፈር ሆኖ ሲያገለግል ቆይቷል። ቱርክ ባለፈው ዓመት የሩሲያን አውሮፕላን መታ ከጣለች ወዲህ የሩሲያና የቱርክ ፕሬዚዳንቶች ለመጀመሪያ ጊዜ በስልክ ተነጋግረው የጉዞና የንግድ ትብብር ለመቀጠል ተስማምተዋል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ዛሬ ከቱርክ አቻቸው ሬሲፒ ታይፓ ራደን ጋር ለአርባ ደቂቃዎች ያህል በተነጋገሩበት ወቅት ሀገራቸው የንግድና የኢኮኖሚ ግንኙነት ለመቀጠል ከቱርክ ጋር መነጋገር እንደሚጀምር ገልጸዋል። ሩሲያውያን ጎብኚዎች ቱርክን እንዳይጎበኙ ተደንግጎ የነበረው ገደብ እንደሚነሳም እንደተነገረ ሁለቱም ወገኖች አረጋግጠዋል። ፑቲን፣ ኤርዶጋን በመጪው መስከረም ወር ቻይና በሚካሄደው የቡድን ሀያ ጉባኤ ጎን ፊት ለፊት ተገናኝተው ለመነጋገር ተስማምተዋል። ብሪታንያ ከአውሮፓ ህብረት ለመውጣት ከወሰነች በኋላ የህብረቱ መበሬዎች በብራስልስ ያካሄዱትን ጉባኤ ዛሬ እያገባደዱ ባለበት ወቅት ብሪታንያ ስለሚኖረው መጻኢ እድል ላይ እያተኮሩ ነው። ብሪታንያ የመውጣቱን ሂደት እንድታፋጥንና የሚገባውን ዋጋ ሳትከፍል ማንኛውንም አይነት በአባልነቷ ታገኘው የነበረውን ጥቅም አገኛለሁ ብላ እንዳትጠብቅ በማለት መሪዎቹ አስገንዝበዋል። ብሪታንያ በአባልነት እንድትቀጥል ከፍተኛ ቅስቀሳ ሲያደርጉ የነበሩት ጠቅላይ ሚኒስትር ዴቪድ ካሜሮንም ከስልጣን እሰናበታለሁ በማለታቸው የአሁኑ ጉባኤ የተሳትፏቸው የመጨረሻ ሳይሆን አይቀርም። ካሜሮን ከጉባኤው በኋላ ባደረጉት ንግግር ሐዘኑና ጸጸቱ እንዳለ ሆኖ የ28ቱን መሪዎች ጉባኤ ገንቢ ነበር ብለዋል። አድማጮች፣ ለሰዓቱ ያስኩት አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር በሚያዝያ ወር ድንበር ተሻግረው በጋምቤላ ክልል ጥቃት በማድረስ 28 ሰዎች እንደገደሉና 108 ህጻናትን እንደጠለፉ የታመነ ተጠርጣሪ የሙረሌ ጎሳ አባላትን በስም መለየታቸውን የኢትዮጵያ መከላከያ ሚኒስትር ገለጹ። ሚኒስትሩ ሲራጅ ፈጌሳ ትናንት ለህዝብ ተወካዮች ምክር ቤት የሰጡትን ማብራሪያ ተከታትሎ እስክንድር ፍሬው ከአዲስ አበባ የሚከተለውን ዘግቧል። ሚያዝያ 7 2008፣ ከደቡብ ሱዳን ወደ ኢትዮጵያ ግዛት የገቡ የሙርሌ ጎሳ ታጣቂዎች ከ200 በላይ ሰዎችን በጭካኔ ገለዋል። ህጻናትን ጠልፈው ወስደዋል። ከብቶችንም ዘርፈዋል። የኢትዮጵያ የመከላከያ ሰራዊትም በአጥፊዎቹ ላይ እርምጃ ለመውሰድ ወደ ደቡብ ሱዳን ድንበር ዘልቆ ገብቷል። ቀድሞ የታሰበው የኃይል እርምጃ ወደ ድርድር በመቀየሩም ህጻናቱ በዚሁ መንገድ እየተመለሱ ይገኛሉ። ይህም ሆኖ ግን ገዳዮቹ ከተጠያቂነት እንደማያመልጡ የጋምቤላ ክልልና የፌዴራል መንግስቱ ባለስልጣናት ሲገልጹ ቆይተዋል። ትናንት ለፓርላማው ማብራሪያ የሰጡት የመከላከያ ሚኒስትር ሲራጅ ፈጌሳ ደግሞ እነዚህ ገዳዮች በስም መለየታቸውን ገልጸዋል። ለፍርድ የሚቀርቡት ግን እዚያው ደቡብ ሱዳን ውስጥ እንደሆነ ጠቁመዋል። ወንጀለኞቹ እነማን ናቸው የሚለውን በዝርዝር ተለይቷል። ወንጀለኞች በስም ዝርዝር ጭምር ለይተናል። ስለዚህ በዛ መልክ ቀጣይ ለህግ መቅረብ ያለባቸው ለህግ እንዲቀርቡ የሚደረግ ነው። የሚሆኑ ህጋዊ ፕሮሰሱ ምን ይሆናል የሚለው ዞሮ ዞሮ ተጠያቂ የሚሆኑት በዛው ሀገር ህግ ነው። ከዛ መንግስት ጋር ነው ተቀናጅተን የምንሰራው። ከደቡብ ሱዳን መንግስት ጋር በቅንጅት የሚሰራና እዛው የሚፈጸም ነው የሚሆነው። ተጠልፈው የተወሰዱ ህጻናት ቁጥር 125 እንደሆነ ሲገለጽ ቆይቷል። በመከላከያ ሰራዊቱ የሚታወቀው ቁጥር ግን 103 መሆኑን ሚኒስትሩ ተናግረዋል። በጋምቤላ ከተማ አቅራቢያ በሚገኘው ጃዊ የስደተኞች ካምፕ ንጹሃን ዜጎችን በጭካኔ የገደሉ ስደተኞችም እዚያው ጋምቤላ ከተማ ለፍርድ እየቀረቡ መሆኑን የኢትዮጵያ መንግስትና የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሲገልጹ ቆይተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።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 ሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሐሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። ሽርን ግቢና ቪኦኤ ኩቂ ዝግጅታችን ይቀጥላል በመግቢያው እንዳልነው በንፋስ ስልክ ላፍቶ ክፍለ ከተማ ከቤቶች መፍረስ ጋር በተያያዘ ህይወት ጠፍቷል ሁኔታውን ስትከታተል የቆየችው ዘጋቢያችን ጽዮን ግርማ እዚህ ትገኛለች ጽዮን የት አካባቢ ነው ምን ያህል ነው የጠፋው ሰው እንግዲህ ዛሬ ነው ይሄ ችግር ተከሰተ ያሉት ከትላንትና ጀምሮ ማስጠንቀቂያ ሲሰጥ እንደነበር ተናግረዋል። እና እዛ አካባቢ ስልክ ስልኮች ደቡብ የነበረ ቦታው ሀና ማርያም፣ ፉሪ፣ ማንጎ ጨፌ፣ እንደዚሁም ሌሎች ሰፈሮች አሉ። በጣም ትልቅ ነው። በንፋስ ስልክ ላፍቶ ክፍለ ከተማ ስር ያለ ቦታ ነው። እንግዲህ ያነጋገርኳቸው ነዋሪዎች የሚሉት በግምት ወደ ሰላሳ ሺህ የሚሆኑ መኖሪያ ቤቶች ከዘጠና ሰባት በኋላ በጣም ብዙ ነው የሚሉት ከዘጠና ሰባት በኋላ የተሰሩ በሙሉ መፍረስ አለባቸው። ሕግ ወጦች ናቸው በሚል ትላንትና የአፍራሽ ግብረ ኃይል የሚባለው በአዲስ አበባ ክፍለ ከተማ በአዲስ አበባ ከተማ በክፍለ ከተሞች ስር ያለው ኃይል መጥቶ በሶስት ቀን ውስጥ አካባቢውን ለቃችሁ እንድትወጡ፣ ሕግ ወጦች ናችሁ። ምክንያቱም ምንም አይነት ሰነድ በእጃችሁ የለም፣ ከገበሬ ቦታ ላይ ቤት ገዝታችሁ የኖራችሁ ናችሁ በሚል ምልክት የራይትና የኤክስ ምልክት እያደረጉ ሄዱ ነው የሚሉት። በዛ መሰረት ኤክስ ምልክት የተደረገባቸው በሙሉ ዛሬ ጠዋት ተሰብስበው ሴቶቹ የሕጻናትና ወጣ ልማቶች ሚኒስቴር ሄደው የትኑ ነው ደቅ ልጆቻችንን ይዘው ብለው እንዲጠይቁ፣ አንዳንዶቹ ደግሞ ቤተ መንግስት ሄደው እዛ አቤቱታ እንዲያቀርቡ እንዲያስረዱ በሚል ተነጋገርሻቸው ሰዎች ይሄን ነው የሚሉት። አዎ እሱን አድርገን ልንሄድ ስንል በመሀል ረብሻ ተነሳ ነው የሚሉት። ብዙ ነው ያነጋገርኩት፣ ግን አሁን የደረሰልንን እስቲ አንዲት አል እንስማ እኛ ምንም የሰማነው ነገር የለም። ትናንትና ያው መጡ በየቤቱ ስም ይመዘግባሉ። ዘበሬ ቤትን ራየት አድርገው ይሄዳሉ። ኩሽና ምናምን ሰርቪስ እያሉ ይመዘግባሉ። እኛ ምንም ያወቁ ነገር የለም። እኛ ደግሞ የቤት ቆጠራ መስሎን ዝም ብለን ተረዳዳን እና ልክ በዚህ ሰዓት በሶስት ቀን ውስጥ ዕቃችሁ እንድታወጡ ቤት ይፈርሳል ምናምን ያሉ መቃቀል እንዲህ ዝም ብሎ በቃ የእኛ እንዲያውም ይሄ አይፈለግም ነው የተባለው። ግሪን ኤሪያ ማለት ነው። አይፈለግም ተራራ ነገር ስለሆነ ይሄ ማንጎ ጨሴ አይፈለግም ያል አሁን እንደዚያ ሲሉ እኛ ይሄ ነው ብለን እሺ ብለን ቁጭ ብለን እያለ ትናንትና ያም ማስጠንቀቂያ መጣ። ሌሊት በቃ ስብሰባ እንውጣና ራስ በራሳችን እንወያይ ምን እንደምናደርግ አሉ። ማንም አልቀሰቀሰንም። እሺ ብለን ራስ በራሳችን ወጣን። አስር ሰዓት አካባቢ ማለት ነው ከሌሊቱ ወጣን። ያው ስብሰባ አደረግን። ምን ማድረግ አለብን ተባለ። ሰባት ሰባት ኮሚቴ ከየ እንትኑ ይሄ እንትን ይባል ተባለ፣ ይውጣ ተባለ። አሁን ያን ሰባት ሰባት ኮሚቴ መረጥን ምናል እሱ ቤተ መንግስት እንዲላክ እነሱ ማለት ነው ሰባ ሰባ ኮሚቴዎች። ምንም አይነት ረብሻ፣ ምንም አይነት ስድብ፣ ምንም አይነት ድንጋይ ወረወራ መኖር የለበትም። በሰላማዊ ነው እንደዚህ አድርገን የምንላ ተባባል ይሻሉ። ልክ ሰማይና ምድር ጎበግ ሲል ዙሪያችን እንዳለ ፖሊስ ከበበን። አሁን ፖሊስ ሲከበን ምንድን ነው ችግራችን ምንድን ነው ብላስ ጠይቁን። ዝም ብላችሁ ለምን ትከቡናላችሁ? ምናምን ብለን አሉ አሏቸው። ያው ይመራል ነበረ። ከዛ አንደኛው ዝም ብላችሁ ተበተሉ። በእናንተ ባላችሁት ይመጣ ነገር የለም ስለዚህ እናንተ ከፈለጋችሁ ሶስት አራት ሰው መጣችሁ ወደ ላይ መላክ ትችላላችሁ እንጂ በራሳችሁ ፍላጎት እንደዚህ የምትሰበሰቡበት ምንም አይነት ምክንያት የለም አለ አንበተንም አንበተንም አለ በቃ ህዝቡ ምንም ሳናገኝ እኛ ጨረቃ ላይ ወድቀን ምንም ሳናገኝ አንበተንም ለምንድን ነው የምንበተነው መፍትሄ ስጡን አን እንደዚያ እየተጨቃጨቅን እስከ አምስት ሰዓት ዘለቅን ማለት ነው ሻርፕ አምስት ሰዓት ላይ በቃ አሁን ምንድን ነው የምታደረጉን ስንል በቃ አስተዳደሩን እንደውልና አስተዳደሩ ይምጣ እሱን ይሰጣችሁን አስተያየት ከሱ ተቀበላላችሁ አለ ጽዮን እንግዲህ ከነዋሪዎቹ ሰምተናል። የኢትዮጵያ መንግስትም መግለጫ አውጥቷል። የኮሚኒኬሽንስ ጉዳዮች ሚኒስቴር ሁለት የፖሊስ ባልደረቦችና አንድ የወረዳ ስራ አስፈጻሚ መሞቱን ነው የገለጸው። ነዋሪዎቹ ጋር ስንሰማ ደግሞ ሰላማዊ እንደነበረ ሁኔታው ነው ሲያስረዱ የነበሩት። አዎ ሰላማዊ እንደሆነ ነው የሚያስረዱት። ልክ ከዚህ በኋላ እንደዚህ ተሰብስበን እየተነጋገርን እያለን ግን በጎን ቤቱ መፍረስ ጀመረና ያን ሰማን። ድምጽ ሰምተን ቤቱ መፍረስ መጀመሩን ስንሰማ ሁሉም ከየአካባቢው ወደዛ አካባቢ ሄደና ግጭት ተፈጠረ ነው የሚሉት። ስለ እሱም ታስረዳለች። ከዘጠና ሰባት ወደዚህ ያለ ቤት በሙሉ ይፈርሳል። በቃ እንጠርጋለን እናጸዳለን። ቆይ ቆሻ ሲያረጋችሁ ወይ ዘንዳ ላይ ጠርጋችሁ የምታስ እንትን የምትሉ፣ የት ነው የምንወድቀው? እነዚህ ልጆቻችን ይዘን የት ንድረስ? እንት ጠርጋ ይጠረጋል ማለት ምን አይነት ነው? እኛ ኮ ዝም ብለን በወረራ አይደለም፣ የወረር ነው ከአረብ ሀገርም ከየት ሀገርም ኮብልን ሰርተን ያጠራቀምናት ብራችን እኮ ነው። በዚህ አፍተን ቁጭ ያልነው እንጂ ዝም ብለን ከመሬት ተነሰናለን፣ የወረር ነው። እና እንዴት ነው የምንጠረገው? ምናምን አሉት። ከዛ መጨረሻ ላይ ይህ ከበላይ የመጣ ትእዛዝ ነው፣ ትእዛዝ ነው፣ በቃ የራሳችሁ ጉዳይ ነው ያለው። በቃ መጨረሻ ላይ የራሳችሁ ጉዳይ ትጸዳላችሁ፣ ትጸዳላችሁ አለ። ከዚያ በዚያን ሰዓት ህዝቡ አካሄድ፣ አካሄድ፣ አካሄድ፣ በህግ አምላክ አካሄድ አለው። በቃ አካሄድ ሲለው እሽ ተናገር ምናምን ሲል የራሳችሁ ጉዳይ አይባልም። ህዝቦች ነን፣ ከብት አደለንም፣ ወይም በጋ አደለንም። እንዴት የራሳችሁ ጉዳይ ብለህ ትላለህ? በርስ በስነ ስርዓት እንትን ማለት አለብን እንጂ ትጠረጋላችሁ ወይም ደግሞ ትጸዳላችሁ፣ የራሳችሁ ጉዳይ ብሎ ማለት ምን ማለት ነው? ምናምን ሲለው በቃ ይሄ አመራር ነው፣ አመራር ነው ኮሚታችሁ ምረጡና ወደ በላይ ላኩ፣ ማንም አይከለክላችሁም። ሂዱ በቃ ወደ በላይ ምናምን ተብሎ እያለ ከኋላችን ጮሆ ትሩንታ ቀለጥ። ከዛ ምንድን ነው ብለን ስንል ከታች ያለ ከኡሬ የሚባል ሰፈር ከዛ ያለ እያፈርሱ ነው። እኛ ነዚ ሰብስሮ እነሱ ያፈርሳሉ። ከዛ እየፈረሰ ነው ብሎ ሲባል በምንም ታምር፣ እኔ ነኝ ምንትን ባይ አዛዥ እኔ ነኝ፣ አንድ ፖሊስ አላሰማራሁም አለ። አንድ ፖሊስ አላሰማራሁም፣ እኔ ሳላዝዝ ማን ነው የወጣው? ምናምን አለ ግን ከስንት ከሁለት መቶ የሚያንስ ፖሊስ ሂዶ ተሰማርቷል። በዛ መጀመሪያ ምንድን ነው ያደረጉት፣ ፖሉን ለመንቀን ነው የመብራት ዋናውን ፖል፣ እሱን ነቅለው በግሬደር በማረፍ ነው በዛ በቃ። ከዛ እየተጫጫዋ ሲመጣ ከዚህ ያለው ህዝብ ግልብጥ ብሎ ወደ እነሱ ሲሄድ ከዛ ወዲያ ተዋልኩሽ ከመሀል ተገናኘ ያ ፖል እየተመጣው ህዝቡን ተመታ። የሞተም አለ ተሰብሮም ይሄድ አለ። ያው እንግዲህ በአይኔ ላየሁም ራሱ ዋናውም ሞተ ነው የሚባለው። ጽዮን ተጨማሪ ዘገባ ከምሽቱ ሶስት ሰዓት ላይ ይዘሽ ትመለሻለሽ? አዎ፣ በዚህ ጉዳይ ላይ ሌሎች ያነጋገርኳቸውንም የመንግስትን ምላሽ አካትቼ ይዤ ለመቅረብ ሞክራለሁ። አመሰግናለሁኝ። አመሰግናለሁኝ። አሁን የሙዚቃ ሰዓታችን ነው። ዲጄ ፋትሱ የጋቢና ቪኦኤ ዲጄ ይገኛል። ዲጄ ምን ይዛል? ዛሬ እንግዲህ ሞቅ ያለ በጉራግኛ ስልት የተሰራ ሂፕ ሆፕ ነው። ልጅ ሚካኤል ይባላል። አዲስ ሙዚቀኛ ነው። ሀገርም እንደዚህ ወይም ኢትዮጵያ እንደዚህ ይላል ሙዚቃው። አልሰማሁትም ነበር። አብረን እንስማው። ሙስሉ ማሸወና እሸት እሸት ከጥግስ ከጥፉ ሁሉም የሚነርበት ግባህ፣ ጨፍር፣ ተጫወት እንደኛ ምን ትተክዛለህ? ሀገሩ እንደሆኔና ሳትከፋ ዛሬ ናጣው ብለ አይዞ አንገትና አትፋ ቢሰማ ቢነገር አያልቅበት ሀገርም ማዚ ነው እኛ ያለንበት ባዘንም በደስታ ሰው ማናጣበት ቤተ ኢትዮጵያ ናት የምርምናት እህቴ ምንድነው ግዩና ጭፍሪ በዚህ በደስታ ቀን ደስ ይበልሽ ኩሪ እንሚያገርሽ ልጀራፖ አዝማኒ ክልሉ የኛው ነው ማንንም አትፍሪ። ሸሪፋ፣ እናመሰግናለን በእውነት ጫማ የሚያስጨርስ በጉራጌኛ የሚያስጨፍር ዜማ ነው። ስለዚህ ጫማ ላለቀባቸው ደግሞ ያነጋገርከው ሰው አለ። እንግዲህ ባለፈው ሳምንት መታ ነበረ። ቤተሌም ጥናሁን ትባላለች። ሶሬብል የሚባል የጫማ ፋብሪካ አላት ኢትዮጵያ ውስጥ እና ወደ ዩሮፕ እና ወደ አሜሪካ ኤክስፖርት ታደርጋለች። ብዙ ጊዜ ሚዲያ ላይ እናያታለን። ብዙ ስብሰባዎች ላይ ትናገራለች። እንደ ሴት ስራፈጣሪ በጣም የታወቀች ናት። እሷ እንግዲህ በስልክ ወደዚህ ወደ ዋሽንግተን ዲሲ መታ ነበር። ኒውዮርክ ላይ የሊደርሽፕ ሰሚት ነበር፣ እሱን ተሳትፎ ወደዚህ መታ ነበር በስልክ አዋርቻታለሁ። ነስማ ቤተልሔም ጥላውን እባላለሁ ኢንተርፕሪነር ነኝ። ስራዬ በፉትዌር ሴክተር ላይ ነው። ከዛሬ አስራ ሁለት አመት አካባቢ ነው የጀመርኩት። ጫማ ባለሙያ ማለት ነው። አጀማመሩና አሁን ያለበትን ነ ያለበትን ደረጃ ከዛሬ አስራ ሁለት አመት በፊት አካባቢ እኔና ቤተሰቤ በጣም ሰው ስንሽ ስራ ጀመርን። ኢንተርናሽናል ያሁን ወደ አስራ ሁለት የሚሆኑ ሱቆች አሉ። አንድ መቶ ሀያ የሚሆኑ ቋሚ ሰራተኞችና ወደ ሁለት መቶ የሚሆኑ ፓርታይም ሰራተኞች አሉ። እነሱ እየሰራን ነው። የሰርቬሽን ስቴት ኦፍ አርት ፋሲሊቲ እየሰራን ነው። ይህ ፎር ማንት ያልቃል። ስለዚህ እሱ ደግሞ ሲያልቅ ሌላ ቋሚ ሶስት መቶ የሚሆኑ ሰራተኞችን እንቀጥራለን። የተዘጋጀን ነው። ዋናውን የአንችን ምርት ተጠቃሚ ሀገር ማን ነው? በሆነ ምክንያት ታይዋኖች በጣም ይወዱታል ፕሮዳክት ሲመጣ አሁን በሪቴል ስቶራችን ትልቁ ሽያጭ የሚሸጡት ታይዋን ላይ ያሉ ፓርትነሮቻችን ናቸው። በኦንላይን ሴልስ ደግሞ አሜሪካ ላይ ያሉ ኢንዲቪድዋሎች ፕሮዳክታችንን በዌብሳይት እየገዙ ይጠቀማሉ። ሰራ አምስት ፐርሰንት የሚሆነው ቨርን የኦንላይን ቨርን አሜሪካ ላይ ነው ያለው ማለት ነው። መጀመሪያ የሸጥሽው ጫማ ታስታውሻለሽ? ለማን የሸጥሽው? እንዴት ነበር የመጀመሪያው ሽያጭሽ ያከናወንሽው? ከብዙ ጫወት በኋላ የመጀመሪያው ስራ የሚለው ከአርባን አውትፊተርስ ነው። ለዚህ የመጀመሪያ ኤክስፖርት የተደረገው ወደ እዛ ወደ አሜሪካ ለአርባን አውትፊተርስ የተሰሩ ፕሮዳክቶች ነው። ስለዚህ የመጀመሪያ ፕሮዳክታችን ወደዛ ነው ሄደው ከኢትዮጵያ ማለት የመጀመሪያው እንግዲህ ኦርደር ሁለት ሺ አምስት መቶ ጫማ ነበር እንደማስታውሰው፣ እና ስድስት ሰዎች ብቻ ነበርን። በጣም ትንሽ ሰዎች ነበርን። በጣም የደነገጥ ነው ሁለት ሺህ አምስት መቶ ጫማ። እነሱ ደግሞ ሲያዙ የራሱ የሆነ ዴሊቨሪ ታይም አለው። ያንን ቤት ማያደርግ ከስተመር ከሆነ ወይ በንደር ከሆነ ወይ የመሰረት ኦርደሩን ማንፈልግ ነው ማለት ይህ አይነት ብዙ ፕሮሰሶች ስለነበሩት በጣም አስፈሪ እና ግን ደስ የሚያስተኝ ነበረ። ያው ካፕተን የመጀመሪያውን ወቅት እንግዲህ ልክ ነህ። ከዛ በኋላ ሌሎች እንደ ሆልፉድ እንደ አማዞን ከዛ በኋላ ይመጡ ናቸው ማለት ነው። ተፎካካሪ አለሽ በዚህ ስራ ውስጥ? ይሄ በጣም ጥሩ ጥያቄ ነው። እንግዲህ ኢንተርናሽናል ብራንድ ስትሆን ኢንተርናሽናሊ ነው የምትወዳደረው ካሉት ጋር፣ ባንተ ሴግመንት ካሉት ባንተ ኢንዱስትሪ ካሉት ፉትዌር ዲስትሪቢተሮች፣ ሪቴለሮች፣ የጫማ ፋብሪካዎች የተሻለ ስራ ለመስራት የተሻለ ለውጥ ለማምጣት ሰስቴን ለማድረግ ትግል ያስፈልጋል። በየቀኑ መውደቅም አለ እንደዚህ፣ መሀል ግን ጠንክሮ ደግሞ እንደገና መነሳትም ያው የሚያስፈልግ ነገር ነው። ግን ኢንተርናሽናሊ ካሉ ብራንዶች ጋር እንወዳደራለን፣ እኛ እንደውም እንበልጣለን የሚል አመለካከት አለኝ ምክንያቱም እኛ ኦተንቲሲቲያችን ኢንተግሪቲያችን ቫሉያችን እዚህ ላይ የምንሰራው ስራ በሙሉ ሌሎች ከሚሰሩት የተሻለም ስለሆነ ነው እዚህ ደረጃ ላይ የደረስ ነው። ስለዚህ ኢንተርናሽናል አሉ ከሚባሉ በእኔ ሴግመንት ስር ካሉ ብራንዶች የተሻለ ስራ ሰራለሁ፣ ከነሱ ጋር ተወዳድሬ ደግሞ እዚህ ደርሻለሁ ነው የምለው። በተለያዩ ቦታዎች የሄድሽ ንግግሮችን ታረያለሽ፣ እና የምትናገሪያቸው ሰዎች ሳያቸው በጣም ትላልቅ የሆኑ ሰዎች ናቸው። እና እነሱ ፊት ወጥተሽ ስትናገሪ ያለሽን ኤክስፒሪያንስ እስኪ እሱን ደግሞ ሼር አድርጊ። እንግዲህ እኔ እንደምታውቀው ተወልጄ ያደኩት ኢትዮጵያ ነው፣ የተማርኩትም እዛ ነው። ስለዚህ እዛ ስናድግ ደግሞ ባህላችን፣ አስተዳደጋችን ነው ነባራዊ ሁኔታው አንዳንድ ጊዜ ራሳችን እንዳንገል አለመግለጽ ብቻ ሳይሆን ደግሞ የተለያየ ፈጠራ ችሎታ ቢኖረን አይዲያ ቢኖረን ብዝነት መስራት ስንፈልግም ባለብን ነገር ማንገልጽባቸው ነገሮች በጣም ብዙ ናቸው። በተለያየ ምክንያት ማለት ነው። ስለዚህ እኔም ይሄን ስማ ሰርቼ ትንንሽ ኤክስፕሎሪዎች ሲመጡ ወይ ሰው እኔን ሲያዋራኝ እንደዚህ እንደዚህ ሲሆን በጣም ነበር እያከበደኝ። ምክንያቱም እኔ የመጣሁት የተማርኩበት ቦታ ያደኩበት ቦታ በጣም የተለየ ነው፣ አሁን እዚህ ከማየው እና ከምገናኛቸው ሰዎች ማለት ነው። ስለዚህ እኛም አሁን ራሳችን ይገልጸን እኛ ራሳችን የመሸጥ የምንሰራውን ብቻ ሳይሆን ራሳችን ማርኬት የማድረግ አቅማችን በጣም ውስን ነው። ስለዚህ ያምን ተምሮ የተሻለ ነገር ለማድረግ ጊዜ ወሰደብኝ ይመስልኝ። በጣም ሰርዬ በእንደዚህ አይነት ሁኔታ ግን ከጊዜ በኋላ እዚ የደረሱት በሚሰራው ነገር ስለሆነ እሱን አስግሬ ስለዛ ነገር መናገሬ በጣም ኮንፊደንስ እየሰጠኝ ነው። ዛት ዋይ እዛ ቦታ ላይ የተጠራውበት ምክንያት ወይም የኔ ኤክስፒሪንስ ወይ ሼር እንዳረግበት ለሌላ ሰው እንዳካፍል የተባበሱበትን ምክንያት ደጋግሜ አስባለሁ ሁል ጊዜ። ስለዚህ እምነት ጎበስ ጎበዝ ደግሞ ሆኜ በደንብ ስራ እንድሰራ ደግሞ አድርጎኛል። ያስተርባል። ኦፍኮርስ ግን ከጊዜ ወደ ጊዜ የመሻሻል ነገር አለ፣ የመማር ነገር አለ፣ የማደግ ነገር አለ አብሮ። ከዚህ በፊትም ብዙ ነገሮች ተናግረሻል አያለሁኝ ከእነዚህ ውስጥ ጨምቀሽ እስቲ በአንድ ደቂቃ ወይ በሁለት ደቂቃ የምትናገሪው ነገር ካለል፣ አድማጮቻችን አሁን ለምሳሌ ይህንን ፕሮግራም የምታደምጥ አንድ ወጣት ሴት ልትኖር ትችላለች፣ ወይም አንድ እንደዚህ ስራ ለመጀመር የተነሳሳ ወንድ ሊሆን ይችላል። እንግዲህ ምንድን ነው፣ ሁላችንም ስራ ስንሰራ የተሻለ ነገር ለመስራት፣ ለኮሚኒቲያችን፣ ለራሳችን ለውጥ ለማምጣት ነው። አብዛኞቻችን ብዝነት የሚጀምረው ግን አንዳንድ ጊዜ አንዳንድ ሰው ብዝነት ለመስራት ወይም ደግሞ ስራ ለመስራት ህግ ለመነገር ሀሳቦች በጣም ከብዙ ቦታዎች እንዲመጡለት ይፈልጋል ስለዚህ ደጋግሜ የምናገረው ነገር የኔም የራሴ የግለ ስ ነው እና እስኪ ፍለቤታችን ያለው ችግር ምንድን ነው ሁን ላይ ኮምፕሌን የምናደርግበት ወይም ደግሞ ይህም ደስ ቢሆን ብለን በጣም ስለምን የምንናገርበት ችግር ምንድን ነው ብዙ ጊዜ እንዴት ደግሞ ሶልቭ እናድርገው ያንን All right, everybody out there, this is Gabina VOA. Everybody. Go! በኢንተርኔት አምደኛው በፈቃዱ ኃይሉና በአቃቤ ሕግ መካከል ባለው ክርክር ላይ የፌዴራሉ ከፍተኛ ፍርድ ቤት ሊሰጠው የነበረውን ብይን እንዳልደረሰለት አስታውቀው የጊዜ ቀጠሮን ሰጥቷል። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ ሊቀመንበር አቶ ደስታ ዲንቃን ጨምሮ አራት ተጠርጣሪዎች ለተመሰረተባቸው የሽብር ክስ ያቀረቡትን መቃወሚያ የአቃቤ ሕግን መልስ ፍርድ ቤቱ አድምጧል። መለስካቸዋማ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ በኢንተርኔት አምደኛው በበፈቃዱ ኃይሉና በፌዴራል አቃቢ ህግ መካከል ባለው ክርክር ላይ ውሳኔውን እንደሚያሰማ ይጠበቅ ነበረ። ይሁንና ፍርድ ቤቱ በችሎቱ እንዳስታወቀው መዝገቡ ቀደም ብሎ እንዳልቀረበለትና በችሎት ላይ እንደቀረበለት ተናግረዋል። ከዚህም ጋር አያይዞ መዝገቡ ወደ ጠቅላይ ፍርድ ቤት እንዲላክ የመጣለት ትዕዛዝም እንዳለ አስታውቋል። ጠቅላይ ፍርድ ቤቱ በላከው ደብዳቤ መሰረት ይህ መዝገብ አቃቢ ህግ ይግባኝ የጠየቀባቸው የኢንተርኔት አምደኞች ቀጠሮ ሰኔ 29 ቀን ከመድረሱ በፊት እንዲደርሰው የሚያዝ እንደሆነም ፍርድ ቤቱ ገልጿል። ይህን ይበልጥ እንዲያብራሩልኝ የተከሳሽን ጠበቃ አቶ ሽብሩ በለጠን ጠይቄያቸው ነበረ። አሁን የከፍተኛውን ፍርድ ቤት ችሎት ግራ ያጋባው ጉዳዩ በጠቅላይ ፍርድ ቤት እየታየ ያለው የበፍቃዱም ጭምር መሆኑ ነው። አቃቤ ሕግ በፍቃዱ ላይ ይግባኝ የጠየቀው የከፍተኛው ፍርድ ቤት አንቀጹን ቀይሮ ተከላከል ማለቱ አግባብ አይደለም ብለው ነው። በመሰረቱ በእንደዚህ አይነት ጉዳይ ይግባኝ አይቀርብም። የጠቅላይ ፍርድ ቤትም የቀረበውን ይግባኝ አስረድተናል፣ እኛ አግባብ እንዳልሆነ በብይል ላይ ይግባኝ ማለቱ፣ አቃቤ ሕግና የበፍቃዱ ጉዳይ ከሌሎቹ ጋር መቅረቡ አግባብ እንዳልሆነ ቀደም ሲል ጀምሮ አስረድተናል በክርክራችንም በመልሳችንም ነገር ግን የጠቅላይ ፍርድ ቤት እዚህ ያለውንም ጉዳይ አላገደውም። ጠቅላይ ፍርድ ቤት ያለውንም ደግሞ በበፍቃዱ ላይ ይግባኙ ሊቀጥል አይገባም ብሎ የሰጠው ትእዛዝ የለም። በመሆኑም በበፍቃዱ ጉዳይ በአንድ ጉዳይ ጉዳዩ በፌዴራል ከፍተኛ ፍርድ ቤትም፣ በፌዴራል ጠቅላይ ፍርድ ቤት መታየቱ ነው። አሁን ዳኞቹን ትንሽ እንትን ያላቸውና ደጋግሞ የጠየቁት በዚህ ምክንያት መዝገቡ ወደዛ መላክ አለበት። መዝገቡ ከተላከ ደግሞ ዳኞቹ መርምረው መወሰን አይችሉም። ስለዚህ ተጠባብቀው የመዝገቡን መመለስ ጠብቀው መስራት ያለባቸውን ለመስራት ወይም ደግሞ የተለየ ነገር በጠቅላይ ፍርድ ቤቱ በኩል ከትእዛዝ ከተሰጠ ወይም ከተወሰነ፣ ያንን ውሳኔ ተከትሎ ለመሄድ ለማንኛውም ለመጠባበቅ የመዝገቡን መምጣትና ምርመራውን አጠናቀው መቅረብ ለሐምሌ 29 ችሎቱ ዛሬ ቀጠሮ ሰጥቷል። በመጀመሪያ ይኸው ከፍተኛው ፍርድ ቤት አስረኛው ወንጀል ችሎት ማለት ነው። አቃቤ ከመጀመሪያውኑ ይግባኝ በሚልበት ጊዜ በራሱ የተወሰነ እርምጃ መውሰድ አይችልም፣ ወይም ሌላ ውሳኔ መስጠት አይችልም ነበረ ማለት ነው። ችግሩ ኮ ያ ነው። ይሄ ፍርድ ቤት በፍቃዱ ላይ ይግባኝ መጠየቅ ስለማይችል ይግባኝ ተጠይቋል ብሎ ሊገምት አይችልም። አላወቀም። ስለዚህ ስላላወቀ ማድረግ ያለበትን የመከላከያ ማስረጃ ሲሰማ ቆየ። አቃቤ ሕግም ላይ አቅርብ ያለውና እዚህ ያለው ይቋረጥ አላለም። ጠቅላይ ፍርድ ቤትም ላይ የቀረበው በፍቃዱ ላይ የቀረበው ይግባኝ የስነ ስርአት ሕጉን የተከተለ ስላልሆነ የመጨረሻ ውሳኔ በተሰጠ ጊዜ ሊቀርብ የሚገባ ነው ብሎ አልመለሰውም። ወይም ደግሞ በከፍተኛ ፍርድ ቤት ጉዳዩ የታየ እንደሆነ በእኛ በጠበቆቹ ከጠበቆቹ ከተረዳ በኋላ የከፍተኛው ፍርድ ቤት ታግዶ ይቆይም አላለም። ስለዚህ የፌዴራል ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ስለ ይግባኙ ምንም የሚያውቀው ነገር አልነበረም። ይግባኝ ይቀርባል ብለውም የሚገምትበት ሁኔታም አልነበረም። በዛ ምክንያት ነው እስካሁን በዚሁ በከፍተኛው ፍርድ ቤት ጉዳዩ ቀጥሎ የቆየው። በጣም አመሰግናለሁ አቶ ሽብሩ። እኔም አመሰግናለሁ። በፈቃዱ ኃይሉ እነ ሶሊያና ሽመልስ በተሰኘ የክስ መዝገብ በሐምሌ ወር 2007 ዓ ም መጨረሻ ላይ ከሌሎች ዘጠኝ የኢንተርኔት አምለኞችና ጋዜጠኞች ጋር አቃቢ ህግ በአሸባሪነት ክስ መስርቶበት እንደነበረ ይታወሳል። የዛሬ ዓመት ግድም ከአስሩ ተከሳሾች መካከል የአምስቱን ክስ መንግሥት እንዲቋረጥ አድርጎ ከእስር መፈታታቸውም አይዘነጋም። የቀሩት አምስቱ ደግሞ ሲከራከሩ ቆይተው አራቱ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ ይኸው ፍርድ ቤት ብይን ሲሰጥ በፈቃዱ ኃይሉ ግን ቀደም ሲል የተከሰሰበትን የህግ ድንጋጌ በመቀየርና አመፅ በመቀስቀስ እንዲጠየቅ ብይን ሰጥቶ ክርክሩን በዋስ ከእስር ቤት ወጥቶ እንዲከራከር መወሰኑ ይታወሳል። ይኸው ችሎት በዛሬ ዕለት አቃቢ ሕግ በሽብር ወንጀል ክስ የመሰረተባቸው የኦሮሞ ፌዴራሊስት ኮንግሬስ የወጣቶች ሊግ ሊቀመንበር አቶ ደስታ ዲንቃና አቶ ለማ ባይ፣ አቶ ዋዩ ቤካ እንዲሁም አቶ አብደታ ባትሪ ለሰጡት የክስ መቃወሚያ የቀረበውን የአቃቢ ሕግ መልስ በጽሑፍ ተቀብሏል አቃቢ ሕግ ተከሳሾቹ ያቀረቧቸው መቃወሚያዎች በሙሉ ውድቅ እንዲደረጉለት ጠይቋል ፍርድ ቤቱ ብይን ለመስጠት ለሐምሌ 19 ቀን 2008 ዓ ም ቀጠሮ ቆርጧል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አስተያየቶቻችሁን ስጡን አት ቪኦኤ አማሐሪክ ላይ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋው ና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Se quase, se quase, se quase, se quase, se quase, se quase, se Better, my not the quarter, I'm not the To come on in, you should go there. To come in, you should go there.